ማቴዎስ ድጋፍ ወጣቱን እዚህ ነገር ውስጥ ሊከተው የሚችለው በዋነኝነት ብዬ የማስበው የምንመራበት የፖለቲካ ምስመር ነው ብዬ አስባለሁኝ። እና ወጣቱ መዋያ ሳጣን ሊሆን ይችላል። ወይም ደግሞ እንደ መንግስት መንግስት መስራት ያለበት እያንዳንዱ ወጣት በትምህርት ዘርፍ ላይ ሊሆን ይችላል። በትምህርት መስኩ የማይሳካለት ደግሞ በተለያዩ እሱን የሚያስደስቱ ስራዎች ላይ በመሰማራት ቢዚ ሆኖ በፈጠራ ዘርፍ ላይ ሊሆን ይችላል፣ በተለያዩ ጉዳዮች ላይ በማተኮር ወጣቱም ከስራ ፈትነት መታደግ ሲችል ጣቷን ሱሰኛ ላይሆን ይችላል ማለት ነው እና አብዛኛው ወጣት አንባቢ መሆን መቻል አለብን። እንዲህ እንዲሆን ከፈለገ ደግሞ መንግስት እንዴት ብዬ ነው ይህንን ወጣት ሙሉ በሙሉ በትምህርት ዘርፍ ላይ፣ በፈጠራ ዘርፍ ላይ ሳይንስ ሳይንስ ላይ ያተኮረ ትምህርት ሊሰጠው የምችለው ብሎ መንግስት በደንብ መስራት አለበት ማለት ነው እንደ መንግስት ማለት ነው። እና አርቲስቶችን ቢሆኑ ወጣቱ ላይ ያተኮሩ የተለያዩ የመዝናኛ ስራዎችን አሰልቺ ባልሆነ መንገድ ሲስ መስራት ሲችሉ አብዛኛው ወጣት እሱም ማስደሰት የሚችል ነገር፣ የስፖርት የተለያዩ ማዕከላት የተመሰረቱበትን አላማ መጠበቅ ሲችሉ ወጣቱም በአንድ የሚሆን በሌላ አጋጣሚ ከሱስ ልንታደገው እንችላለን ማለት ነው። መስከረም ይባላል ነው ወጣቶች ወደ ሱስ የሚገቡት ጓደኛ ተጽዕኖ ብዙ ጊዜ ይኖራል። አንዱ ጓደኛ ለምሳሌ ሱሰኛ ከሆነ ራሱን ያለመሆን አንዱ አንዱን የመከተል ባህር ይኖራል። ወጣቶቹ ትልቁ ጉድለት ደግሞ ብዬ የማስበው አሁን ለምሳሌ ትምህርት ቤት ዩኒቨርሲቲዎች አካባቢ ሊሆን ይችላል። የተለያየ ቦታ ላይ ወጣቱ የሚያሳልፍበት ይኖረ የመጽሀፍት ቤቶች ሌላም ራስ ከሱስ ነጻ አድርጎ የሚያሳልፍባቸው ቦታዎች አይኖሩም። ስለዚህ በመንግስት በኩል ወጣቱን ሊያርፍበት፣ ሊዝናናበት፣ ሊማርበት የሚገቡ ቦታዎች ቢኖሩ የሚሰሩ ቦታዎች ቢኖሩ መልካም ነው ብዬ እላለሁ። ኛ ልጅ አለም ፍቅር ይባላል። ወደ ሱስ የሚገቡበት የሚያደርጋቸው ነገር አንደኛው የአቻ ዲስትሪክ ሊሆን ይችላል። ሁለተኛው ደግሞ ከስራ እድል ጋር በተያያዘ ለምሳሌ አንድ ተማሪ ተመርቆ አሁን ስራ የማይሰራ ከሆነ ያው ቀን ሙሉ የሚውልበትና የሚያድርበት ቦታ ያንን ነው የሚሆነው እና የስራ እድል አንድ ነገር ነው። ሁለተኛ ደግሞ ከትምህርት ጋር በተያያዘ ምክንያት ሊሆን ይችላል። ሰቡ ጋር በተያያዘ ራሱ ለምሳሌ አሁን ከባህል ጋር በተያያዘ በተለምዶ ያው ሱስ የምንላቸው ነገሮች እንደ ጫት፣ ሲጋራ ምናምን መጠጦችም ሊሆን ይችላሉ። የአንድ አካባቢ ማህበረሰብ ያንን እንትን የሚያቶክር ከሆነ ከተለምዶ ከእንትኑ ከባህሉ ጋር በተያያዘ እንዲገፋፍ ያደርገዋል ማለት ነው። መፍትሄም ይሆናሉ ብዬ የምገምተው ነገር ሰው ብዙ ጊዜ በአቻ ግፊት ሊገፋ ይችላል እና ያንን ሁሉም ሰው ራሱ የህይወት እንትን መሮዎች ይዞ በራሱ መር ቢጓዝ ከአቻ ግፊት ይድናል ማለት። ሁለተኛው ደግሞ የስራ እድል ቢመቻችለት። ሶስተኛ አሁን ያው ከሚታየው ነገር የትምህርት ድል ብዙም የለም ኢትዮጵያ ላይ እና የትምህርትን ድል ቢመቻችለት መፍትሄ ሊሆን ይችላል። ሶስተኛው ደግሞ ከእንደየ አካባቢ ሁሉም ሰው ማህበረ ማህበረሰብ እንደየአካባቢ ይለያያልና ከዚያ ማህበረሰብ ከመጠጥና ከሱስ የሚገኘው እንትን የሚያመጣው ተጽዕኖ የራሱ ተጽዕኖ ስላለ ከዚያ ተጽዕኖ ለመራቅ ያንን ባህል የሚጠቅመውና የሚጎዳውን ነገር እንትን ማወቅ አለበት ብዬ ነው ማምነው። ይሆናል አለ። መጀመሪያ ወደ እሱ የሚገቡበት ምክንያት ተጓደኛ ሊሆን ይችላል። አንዳንዴ ደግሞ ይሆን አናዳጅ አጋጣሚ ሲያጋጥሟቸው ከሰዎች ሲያዩ ሊያሰሳኝ ይችላል ብለው ወደ እሱ ሊገቡ ይችላሉ። መፍትሄው እንግዲህ ሊሆን የሚችለው ምክር ሊያስፈልጋቸው ይችላል። ግን ምክር ደግሞ ሲለግሳቸው አንድ ሰው ቀጥታው ችግራቸውን እንደዚህ እኮ አድርገሃል ብሎ መጥፎ ጎድናቸውን በመናገር ሳይሆን መፍትሄው ይሄ ነው ብሎ ቀስ አድርገን አለስልሳነ መናገር ያለብን ሲቀጥል ደግሞ እራሳቸውም ደግሞ ብዙ ጊዜ በስራ አጥነት ይገባሉ። ስለዚህ ወደ ሌብነት፣ ወደ ሱስ ምናምን ሊገባ የምችለው እና መንግስትም ቢሆን የተለያዩ ስራ እድሎችን ለወጣቶች ከፍቶ እንትን እራሳቸውን ቢዚ ቢያደርጉ ወደ ሱስና ወደ ተለያዩ ወንጀሎች ሊገቡ